Foreign Service Institute, M. Basic Course, Unit Fifty Six. Basic Sentences for Learning. The ministers Sultan and Deethinda were the to the minister Bethesda Minister wust the minister of the መደንገግ መደንገግ አላፊ ከዚያም በላይ ለሚኒስትሮች ምክር ቤት አባል ስለሆነ ለተደነገገው ሕግና ለተሰጠው ውሳኔ ሁሉ ኃላፊ ነው። ማስፋት ችሎታ ከበታችሁ ያሉትን ሰራተኞች ለመሾምና ለመሻር እንደዚሁም ስልጣናቸውን ለመወሰንና ለማስፋት ችሎታ አለው። ዋና ዋና ሚኒስትሮችን ሊነግሩኝ ይችላሉ። ጥሮታ መመላለሻ፣ ጥበቃ። ዋና ዋና ሚኒስትሮች የውጭ ጉዳይ ሚኒስቴር፣ የአገር ግዛት ሚኒስቴር፣ የፍርድ ሚኒስቴር፣ የገንዘብ ሚኒስቴር፣ የጽህፈት ሚኒስቴር፣ የመከላከያ ሚኒስቴር፣ የስራ ሚኒስቴር፣ የንግድና የኢንዱስትሪ ሚኒስቴር፣ የጥሮታ ሚኒስቴር፣ የማመላለሻና የመገናኛ ሚኒስቴር፣ የፖስታ የቴሌግራፍና የቴሌፎን ሚኒስቴር፣ የእርሻ ሚኒስቴር፣ የሕዝብ ጤና ጥበቃ ሚኒስቴርና የትምህርትና የስነ ጥበብ ሚኒስቴር ናቸው። የሚኒስትሮች ስልጣን እንዴት እንደሆነ ሊያስረዱኝ ይችላሉ? እያንዳንዱ ሚኒስትር በተሰጠው ሚኒስቴር ውስጥ የሚሰራውን ስራ በመላ ይመራል። ከዚያም በላይ ለሚኒስትሮች ምክር ቤት አባል ስለሆነ ለተደነገገው ሕግና ለተሰጠው ውሳኔ ሁሉ ኃላፊ ነው። ከበታችሁ ያሉትን ሠራተኞች ለመሾምና ለመሻር እንደዚሁም ሥልጣናቸውን ለመወሰንና ለማስፋት ችሎታ አለው። ዋና ዋና ሚኒስትሮችን ሊነግሩኝ ይችላሉ? ዋና ዋና ሚኒስትሮች፣ የውጭ ጉዳይ ሚኒስቴር፣ የአገር ግዛት ሚኒስቴር፣ የፍርድ ሚኒስቴር፣ የገንዘብ ሚኒስቴር፣ የጽህፈት ሚኒስቴር፣ የመከላከያ ሚኒስቴር፣ የስራ ሚኒስቴር፣ የንግድና የኢንዱስትሪ ሚኒስቴር፣ የጡሮታ ሚኒስቴር የማመላለሻና የመገናኛ ሚኒስቴር፣ የፖስታ የቴሌግራፍና የቴሌፎን ሚኒስቴር፣ የእርሻ ሚኒስቴር፣ የሕዝብ ጤና ጥበቃ ሚኒስቴርና የትምህርት እና የሥነ ጥበብ ሚኒስቴር ናቸው። የሚኒስትሮች ስልጣን እንዴት እንደሆነ ሊያስረዱኝ ይችላሉ? እያንዳንዱ ሚኒስትር በተሰጠው ሚኒስቴር ውስጥ የሚሠራውን ሥራ በመላ ይመራል። ከዚያም በላይ ለሚኒስትሮች ምክር ቤት አባል ስለሆነ ለተደነገገው ሕግና ለተሰጠው ውሳኔ ሁሉ ኃላፊ ነው። ከበታችሁ ያሉትን ሠራተኞች ለመሾምና ለመሻር እንደዚሁም ስልጣናቸውን ለመወሰንና ለማስፋት ችሎታ አለው። ዋና ዋና ሚኒስትሮችን ሊነግሩኝ ይችላሉ? ዋና ዋና ሚኒስትሮች የውጭ ጉዳይ ሚኒስቴር፣ የአገር ግዛት ሚኒስቴር፣ የፍርድ ሚኒስቴር፣ የገንዘብ ሚኒስቴር፣ የጽህፈት ሚኒስቴር፣ የመከላከያ ሚኒስቴር፣ የስራ ሚኒስቴር፣ የንግድና የኢንዱስትሪ ሚኒስቴር፣ የጥሮታ ሚኒስቴር የማመላለሻና የመገናኛ ሚኒስቴር፣ የፖስታ የቴሌግራፍና የቴሌፎን ሚኒስቴር፣ የእርሻ ሚኒስቴር፣ የሕዝብ ጤና ጥበቃ ሚኒስቴርና የትምህርትና የሥነ ጥበብ ሚኒስቴር ናቸው።